አጥናፍ ብርሃኔ የኢንተርኔት እንቅስቃሴያቸው እንደ ወንጀል ተቆጥሮ ከአምስት መቶ ቀናት በላይ በእስር ከከረሙት የዞን ዘጠኝ ጦማርያን ቡድን አባላት መካከል አንዱ ነው። ከነዚህ ቀናት መካከል እጅግ አሰቃቂና ከአይምረው ሊፋቅ እንዳልቻለ ደጋግሞ የሚናገረው ለሰማንያ አምስት ቀናት በተለምዶ ማዕከላዊ ተብሎ በሚጠራው የአዲስ አበባ ፖሊስ ኮሚሽንን ህንጻ ተጎራብቶ በሚገኘው ስፍራ ያየውን የፍዳ ጊዜ ነው። ሙሉ ለሙሉ ምርመራ የነበረበት ድብደባ የነበረበት ወቅት ነበረ። ከዛም ባለፈ የፀሐይ ብርሃን አለማየት ፎቶ ላይ አሁን ሽንት ቤቶችን ታያቸዋለህ። አንድ ክፍል ውስጥ አሁን ለምሳሌ ሁለትም ሆኑ ካፍር ያለው በጣም ስለሚያበሱ ደግሞ እስከ አስራ ሶስትም እኔ ተፈሪ ያለሁ እዛው ከመብዛቱ የተነሳ በዛ ወቅት ላይ ተባይ ራሱ ሞቆ ተባይ ራሱ እስከ ማፍራት ደርሶ ነበር። እኔ በነበርኩበት ወቅት ማለት አጥናፍ ከእስር ከወጣ ከጥቂት ወራት በኋላ ማዕከላዊ በይፋ እንደተዘጋ የኢትዮጵያ መንግሥት አስታወቀ። እሱ ግን ወደ ማዕከላዊ ግቢ እንዲመለስ የሚያደርገው አጋጣሚ ተፈጠረ። በእሱና በሌሎች ታሳሪዎች ላይ ከፍተኛ የሰብአዊ መብት ጥሰት ያደረሱ መርማሪ ፖሊሶችን ለመክሰስ የሚያስችል መረጃ ለማሰባሰብ የሚጥረውን ቡድን ለማገዝ ነበረ አካሄዱ። ያ ስፍራ የተዳፈነ የስቃይ ዘመኑን ሳይቀሰቀስበት እንዳልቀረ ይናገራል። ለመጀመሪያ ጊዜ ሳይው ያው ሽታው ነው እኔ የመጣብኝ ሽታው ያንን ነገር እንዳስታውስ ያደረገኝ የምረረሽ ና ቶሎ ከዛ መውጣት መፈለግ ስሜቶች አሉ። ቤቱ በጣም ኦልድ ስለሆነ ጣውላዎቹ ሲጢጥ የሚሉ ናቸው። እራሳቸው የሚፈጥሩት ሽታ አለ። በተለይም ሳይቤሪያ ለየት ይላል። ትንሽ እኔ ስታሰር ማታ ላይ ነው የገባሁት። ወደ ሶስት ሰዓት አካባቢ ነው ገብጥተው። በጣም አስፈሪ ነበረ። መጀመሪያ ሲገባ ጨለማ ነው። አሁን ብርሃን ሆኖ የሚታየው ክፍል በምስሎች የምታየው ክፍል በፊት ጨለማ ነበረ። በሮቹ ሙሉ ለሙሉ የተዘጉ ናቸው። ዋናው ኮሪደር በር በጣም ትልቅ በወፍራም ብረት የተሰራ በር አለው። ክፍሎች ውስጥ ራሱ አሁን ፎቶ ላይ ስታይ ያሉት ፍርግርግ የክፍሎቹ በር ላይ ፍርግርጉ ካርቱን የተሸፈነ ነበር። ምንም አይነት ብርሃን ወደ ውስጥ እንዳያስገባ ማለት ነው። በጣም የሚያስፈራ ነበረ። አሁን ላይ አጥናፍና ሌሎች በሺዎች የሚቆጠሩ ታሳሪዎች መከራ የቆጠሩበትን ስፍራ ማንኛውም ኢትዮጵያዊ ውስጡን ጓዳ ጎድጓዳውን የሚያይበት ቀን ደርሷል። ከጳጉሜ አንድ እስከ አራት ድረስ የማዕከላዊ ግቢ ለጉብኝት ክፍት ነው። የኢፌድሪ ጠቅላይ አቃቢ ሕግ የህዝብ ግንኙነት ኃላፊ አቶ ዝናቡ ቱሉ ስፍራው ለእይታ ክፍት የተደረገው ካለፈው መጥፎ ዘመን ለመማር መጪውን ዘመን ደግሞ የተሻለ ለማድረግ ነው ይላሉ። በዚህ ቦታ ላይ ማዘጋጀት ያስፈለገ ዋነኛ ምክንያት አንዱ ብዙዎቹችን ስንሰማ እንደነበረው ለከፍተኛ የዜጎች ስቃይ ሲዳረግበት በጣም አስከፊ ሰብአዊ ድርጊቶች ስንሰምበት ከነበረ ስፍራ በመሆኑ ይህ ስፍራ ደግሞ በመንግስት እንዲዘጋ ነው። በቀጣይም ሙዚየም ሆኖ ለህዝብ ክፍት ሆኖ ለታሪክ የሚቀመጥ ስፍራ እንዲሆን መወሰኑ ይታወሳል። ስለዚህ ይሄ የተዘጋው ማዕከላዊ እስር ቤት አሁን ያለበትን ደረጃ አሁን ያለው ወጣት ትውልድ የሚዲሳቸው ና ከዚህ አስከፊ የሰው ልጅ ይደርስበት ከነበረው አስከፊ ስቃይ የተከፈለበትን ዋጋ ላይ ማሰብ በታሪክ አጋጣሚ ደግሞ ይህን ዓይነት ድርጊቶች እንዳይፈጸም

አቶ ዝናቡት ሁሉ መሰል የግፍ ተግባሮችን የሚያስተናግድ ዘመንና አሰራር እንዳይመጣ ደግሞ እየተደረጉ ናቸው ያሏቸውን አጋርተዋል። በእኛ እምነት እነዚህ አይነት ሰብአዊ ድርጊቶች እንዳይፈጸሙ በጥንቃቄ እንዲያዙ የማድረግ ስራ እየሰራን ያለ ነው። በዚህ ረገድ አሁን ፍሻ የምደረስባቸው ሰ የሚገረስባቸው የጨለማ ቤት ውስጥ የሚታሰሩ ተጠርጣሪዎችንም ሆነ ታራሚዎች የሉንም ብለን ነው ያረጋገጥ ነው። ይህ ስራ ይጠይቃል። በተደጋጋሚ አቅም ግንባታ ስራዎች ይጠይቀናል። እነዚህን አቅም ግንባታ ስራዎችን አጠናቅበን የምንቀጥል ነገር እንደተጠበቀ የሆነ ግን ከዚህ ጋር ተያይዞ ህዝቡም የሚያነሳቸውን ጥንቆችን ለመመለስ ሲባል ክፍት ናቸው ቤቶቹ። ሁሉም ቦታዎች ላይ በቀላሉ ማንም ሰው እንዲያያቸው ታራሚዎችን፣ ተጠርጣሪዎችን እንዲጎበኛቸው የማድረግ ስራዎችን እየሰራን ያለንበት ሁኔታ አለ። የማዕከላዊ ለጉብኝት መከፈት መልካም እርምጃ መሆኑን የሚያነሳው ጦማሪና የሰብአዊ መብት ተሟጋች አጥናፍ ብርሃኔ በበኩሉ ተመሳሳይ ሰብአዊ ጥሰቶች ስላለመፈጸማቸው ማረጋገጫ አይሆንም፣ ከዚያ ይልቅ አጠቃላይ የምርመራ ስርዓቱ የሚስተካከልበት መላ መፈለግ አለበት ይላል። ሲል አሁንም በማህበራዊ ሚዲያ የምናውቃቸው አሉ። ስቶሪዎቹ አሁን ሰሞኑን ከጎኑ የተሠራው ራሱ ሶስተኛ የሚባለው በተሻለ ዘመናዊ ሆነው የሰኛ መመርመሪያ ክፍል አለ። እዛ ውስጥ ያሉ ሰኞች አሉ። ከጎኑ ያለውን ክፍል ነው የምንጎበኘው ማለት ነው። እዛ አምስት ቀዝቃዛ ክፍል አለው ይባላል። ጨለማ ክፍል አለው ይባላል። ከፍታ እንዲጎበኙ ማለት ሲምቦሊክ ነው። ለፖፖላን በተማሪች የሚሠራበት ስራ ነው ግን ሪል ሪል የሆነ የሲስተም ቼንጅ ያስፈልጋል ብዬ አስባለሁ። ሰዎችን የማያሰቃይ ሰዎችን በምርመራ ሰበብ የማይገርፍ የማያስር ሲስተም ለውጥ ላይ ማስኮር ይሻላል ብዬ አስባለሁ ግን ባይሰልፍ ኮሚትመንትም መንችን ሳላደርግ ሁማን ራይትስ ዋች የተሰኘው የመብት ተሟጋች ድርጅት በጥር 2018 የጎረጎሳውያኑ ዘመን ሪፖርቱ ስፍራውን ለመዝጋት መወሰኑን ከበጎ ቆጥሮ ተጨማሪ መብትን ጠባቂ ማሻሻዎች ግን እንዲኖሩ መምከሩ ይታወሳል። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ